ትኩረት በአፍሪካ ሰላም ጤና ይስጥልን። የዝግጅታችን ተከታታዮች፣ በዛሬው የትኩረት በአፍሪቃ ዝግጅት ጋዜጠኝነት በአፍሪካ ያለውን ገጽታ እንዲሁም በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የኤም ሃያ ሶስት ታጣቂዎች አካባቢውን ከተቆጣጠሩ ወዲህ የደረሰውን ሰብአዊ ቀውስ የሚቃኝ ሁለት ርዕሶችን አካቷል። አብራችሁን ቆዩ። በሰዎች ታሪክ ላይ ከተሰሩ ዜናዎች ይልቅ ጠጣር ዜናዎች መብዛት ለተለያዩ ድምጾች የሚሰጠው ቦታ ማነስና የዲጂታል ዘገባዎች እየጨመሩ ቢመጡም ጥራት የሌላቸው ዘገባዎች መበራከት ባለሙያዎች እንደሚሉት በአፍሪቃ የሚታዩ የጋዜጠኝነት ችግሮች ናቸው እንደ ናታሻ ኪማን ያሉ የመገናኛ ብዙሀን ተመራማሪዎች የጋዜጠኝነት ሁኔታ ሊሻሻል የሚችልበት መንገድ አለ ብለው ያስባሉ። አፍሪካኖ ፊልተር የተባለው የናታሻ ኪማኒ ድርጅት በአህጉሪቱ 81 በመቶ ዜናዎች ጠጣር ሲሆኑ 7 በመ በመቶ ብቻ የሰዎች ታሪኮች ላይ ያተኮረ መሆኑን ይገልጻል። ነገር ግን እንደ ቱላና ቦላ ና ናታሻ ኪማኒ ያሉ ወጣት የመገናኛ ብዙሀን ባለሙያዎች በአፍሪካ የወደፊት የጋዜጠኝነት ስራ ምን ሊመስል እንደሚችል አዳዲስ ሀሳቦች አሏቸው። የታንዛኒያ መገናኛ ብዙሀን ስራ ፈጣሪዋ ቱላና ቦኤላ በአፍሪካ የወደፊት የጋዜጠኝነት ስራ ላይ ገለጻ ታደርጋለች። እሷ እንደምትለው ታሪክ ነገራ የሰው ልጅ የሚወደው ተፈጥሯዊ ነገር ነው። የሰው ልጆች ዓለምን ለመረዳት ተረትን ይጠቀማሉ ትላለች። ገለጻ በምታደርግበት ክፍል በስክሪኑ ላይ ሁለት ጽሁፎችን ታነባለች። ከጽሁፎቹ አንዱ በማሽን የተጻፈ ሲሆን ሁለተኛው ደግሞ በሰው የተጻፈ ነበር። ቦይላ ተሰብሳቢዎቹን ማን ምን እንደጻፈ መገመት ይችሉ እንደው ትጠይቃለች። ስብሰባው በመገናኛ ብዙሃን ባለሙያዎች የተሞላ ቢሆንም ማንም ልዩነቱን ያስተዋል አልነበርም። በሰው ሰራሽ አስተውሎት ቴክኖሎጂ የመገናኛ ብዙሀን ዜናዎችን መስራት መጀመራቸውን የምትገልጸው የመገናኛ ብዙሀን ባለሙያዋ ቤላ አፍሪቃ እንደ ህጉር ወደኋላ መቅረት የለባትም፣ ትላለች። የአፍሪቃ ሀገራት ዲጂታል ቴክኖሎጂን በዜና ክፍላቸው ለመጠቀም ከዘገዩ ምርቶች በምዕራባውያን ወገንተኝነት የመጋለጥ እድላቸው ከፍተኛ ነው ትላለች። አደገኛ ነው። ለምሳሌ አፍሪቃን በ360 የሚል ቪዲዮ በዩትዩብ ላይ ሳስቀምጥ የሚመጣው የዝሆኖች ምስል ነው። ታውቃላችሁ? የዝሆኖች ምስል። ስለዚህ አሁን እነዚህን የምስል ክምችቶችና ይዘቶች በመፍጠር 360 ቪዲዮዎችን በማከማቸት እንዲሁም ሁሉንም ነገር በማካተት እነዚህን ክፍተቶች መሙላት አሁን የእኛ ፋንታ ነው። ቤላ በአፍሪካ ውስጥ ያሉ የመገናኛ ብዙኃን ድርጅቶች አዳዲስ ቴክኖሎጂዎችን ለመሞከርና ለመለማመድ እድሉ ያስፈልጋቸዋል ብላ ታምናለች። ለዚህም ነው ከሁለት ዓመት በፊት የራሷን የመገናኛ ብዙኃን ድርጅት በታንዛኒያ የመሰረተችው። ድርጅቱ ናኦ ኬሾ ይባላል። እኛ መድረክ እናመቻቻለን፣ የመጫወቻ ሜዳ ብለን እንጠራዋለን። ታሪክ ነጋሪዎች መጥተው እነዚህን ቴክኖሎጂዎች ማግኘት እንዲችሉ ስለዚህ ዲጂታል ቁሳቁሶች እንደ ጆሮ ማዳመጫዎች፣ ካሜራ፣ ኤአር፣ የሰው ሰራሽ አስተውሎት እነዚህን ሁሉ ታሪካቸውን ለመንገር ሊጠቀሙበት ይችላሉ። የመገናኛ ብዙኃን ድርጅት መስራቿ ቱላና ቦይላ እንደምትለው የዲጂታል መገናኛ ዘዴዎች ማለት አዳዲስ ቅርጾች ብቻ መጫወት አይደለም፣ ይልቁንም አዳዲስ ታዳሚዎች፣ አዳዲስ ታሪኮችን ለማግኘት የሚረዳ ነው ትላለች። ዲጂታል መገናኛ ዘዴ እንደ እንጉዳይ በአህጉሪቱ ውስጥ እያደገ ነው። ይህም ሰዎች እኛ የማንሰማውን ታሪካቸውን እንዲናገሩ ብዙ ሃይልና ውክልና ተሰጥቷቸዋል። ነገር ግን ባለሙያዎቹ እንደሚሉት አብዛኞቹ የአፍሪካ ማሰራጫዎች በዚያ ላይ ያተኮሩ ታሪኮች አይደሉም፣ ይልቁንም ጠጣር ዜናዎችን ያሰራጫሉ። ይህ ማለት ዘገባ በሚደረግባቸው ክስተቶች የተጎዱ ሰዎች ብዙ ጊዜ በታሪኩ አይሰሙም ወይም አይታዩም። የናታሻ ኪማኒ አፍሪካ ኖ ፊልተር ድርጅት ይህንን መለወጥ ይፈልጋል ትላለች። የድርጅቱ ተመራማሪ ናታሻ የጋዜጠኝነት ስራ በአፍሪቃ ያለውን የወደፊት ተስፋም ታመላክታለች የበለጠ ብዝሃነት የበለጠ የሰዎች ታሪክ ያስፈልጋል ምክንያቱም በአፍሪቃ ውስጥ ከተዘገቡት ታሪኮች ውስጥ ሰባት በመቶ ብቻ የሰዎች ታሪኮች ናቸው ሰማንያ አንድ በመቶ ጠጣር ታሪኮች ናቸው። የተለያዩ ድምፆችና የተገለሉ ድምፆችን አያጎሉም። በተገለሉ የማህበረሰብ ክፍሎች ውስጥ ያሉ ግብረ ሰዶማውያን ሴቶችና ወጣቶችም ታሪካቸው አይነገርም። ሌላው በዛሬው የትኩረት በአፍሪካ ዝግጅት የምንዳስሰው ርዕስ በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የደረሰውን ሰብአዊ ቀውስ ነው። በዲሞክራቲክ ሪፐብሊክ ኮንጎ ምስራቃዊ ክፍል የምትገኘውና የአንድ ሚሊዮን ሰዎች መኖሪያ የሆነችው የጉማ ከተማ ኤም 23 ሚሊሻን ጨምሮ የአማጼ ጥምረት በጥር ወር መጨረሻ ወደ ከተማይቱ ከገሰገሱ ወዲህ ነዋሪዎቿ አስጨናቂ ጊዜን አሳልፈዋል። ከቀናት ጦርነት በኋላ አማጽያኑ ጉማን ተቆጣጥረው ነበር። በአሁኑ ወቅት በከተማዋ በአብዛኛው የመኖሪያ አካባቢዎች ተቋርጦ የነበረው መብራትና ውኃ ተመልሷል። የመብራትና ውኃ መመለስ ግን የከተማዋን የሰብአዊ ሁኔታ ለማረጋጋት በቂ አይደለም። ዲደብሊው መሬት ላይ እንደተረዳው የከተማዋ ተግዳሮቶች የበሽታ መስፋፋትና በርካታ አስከሬኖችን መቅበርን ያጠቃልላል። በተጨማሪም ሆስፒታሎች ከሚችሉት አቅም በላይ ሆኖባቸዋል። ምክንያቱም ከመደበኛ ቀዶ ጥገና በተጨማሪ በሺዎች የሚቆጠሩ የተጎዱ ሰዎችም መታከም አለባቸው። ዲደብሊው 146 አልጋዎች ባሉት የቀይ መስቀል ሆስፒታል 290 ህሙማንን ጎብኝቷል። ባለ አንድ ፎቅ ህንፃ ባለበት ቦታ ላይ ተጨማሪ ጉዳት የደረሰባቸው ሰዎች የሚያስተናግዱ ነጭ ድንኳኖች ተጥለዋል። የድንገተኛ ክፍል ሐኪሙ ዶክተር አብዱራህማን ሱደቤ እንደሚሉት ሆስፒታሉ የመድኃኒት እጥረት ገጥሞታል። በአሁኑ ጊዜ የፍጆታ እቃዎችና መድኃኒቶች፣ ማለትም ሕክምና ለመስጠት የሚያስፈልጉ ነገሮች በሙሉ ያስፈልጉናል። እንደሚታወቀው የእኛ መጋዘን ተዘርፏል። ይህም ሕክምናን ለመስጠት አስቸጋሪ አድርገዋል። ከአጋሮቻችን መድኃኒት ጠይቀን ነበረ፣ ነገር ግን ዘግይተዋል። አስር ቀናት አለፈ። ይህ ስራችንን ከባድ አድርጎታል። በአካባቢው ያለፈው ማክሰኞ ለሰብአዊ እርዳታ ሲባል የተኩስ አቁም ተግባራዊ ሆኗል። በኤም 23 የሚመራው ጥምረት የተኩስ አቁም ስምምነት ይፋ መሆን ቢያንስ ለጊዜው ውጥረቱን ለማርገብ ይረዳ እንደሁ ግን ለማወቅ የሚያስችል ምንም መንገድ የለም። በሩዋንዳ የሚደገፈው የኤም 23 አማጺ ሌሎች አካባቢዎችን ለመያዝ ምንም ዓላማ እንደሌለው አስታውቋል። ነገር ግን የዲሞክራቲክ ሪፐብሊክ ኮንጎ ሰራዊትም ሆነ መንግስት ጥርጣሪ አላቸው። የመንግስት ወር ቃል አቀባይ የሆኑት ሲልቫን አኬንጌ ለሮይተርስ የዜና ወኪል እንደተናገሩት በክልሉ ዋና ከተማ ቦካሹ 100 ኪሎ ሜትር ርቃ የምትገኘውን የደቡብ ኪሹ ማዕድን ማውጫ ከተማን ኒያቢብን የተቆጣጠሩት የኤም 23 ተዋጊዎች የሚሰሩት ሁልጊዜ ከሚናገሩት ተቃራኒ ነው ይላሉ። መንግስት እንደሚለው የአማጽያኑ የተኩስ አቁም ጥሪ ራሳቸውን እንደገና ለመደራጀት ሊሆን ይችላል። በደቡብ አፍሪካ የደህንነቶች ጥናት ተቋም ባለሙያ የሆኑት ስቴፋኒ ወልተርስ ግን የተኩስ አቁም መታወጁ ጥቅም አለው ባይ ናቸው። በእኔ እይታ ባለፉት ጥቂት ሳምንታት ውስጥ ኤም ሀያ ሶስቶች ብዙ ትችቶች ደርሶባቸዋል። እናም የተኩስ አቁም መታወጁ ጥሩ ይመስላል። ለመደራደር ወይም ግጭቶችን ለማስቆም ወይም የሰብዓዊ እርዳታ እንደገና እንዲቀጥል ለማድረግ ፈቃደኛ የሆኑ ይመስላል። የተባበሩት መንግስታት ድርጅትና ሌሎች ባለሙያዎች እንደሚሉት ሩዋንዳ ኤም ሀያ ሶስትን በሎጂስቲክስ እና አልፎ ተርፎም በወታደራዊ ጉዳዮች በንቃት ትደግፋለች። የኪጋሊ መንግስት እነዚህን ዘገባዎች ውድቅ ያደርጋል። በጎርጎሪያኑ 1994 ዓ ምት በሩዋንዳ የእርስ በርስ ጦርነት የሁቱ አባላት በፈጸሙት የዘር ማጥፋት ወንጀል ሰለባ የሆኑት ቱትሴዎች በኤም 23 ተዋጊዎች ውስጥ በብዛት እንደሚገኙ ይነገራል። ሆኖም ግን አሁን ያለው ሁኔታ በኪጋሊና በኪንሻሳ እንደሚነገረው ሳይሆን ተባብሶ ወደ ሌላ ትልቅ ጦርነት ሊያመራ ይችላል የሚል ስጋት አሳድሯል። በጎርጎሪያኑ 1996 እና በ2003 ዓ ም መካከል በማዕድን የበለጸገው ክልል ብዙ የታጠቁ ቡድኖችን ያካተቱ ሁለት ጦርነቶች ተካሂደውበታል። በእነዚህ ጦርነቶችም ስድስት ሚሊዮን ሰዎች ህይወታቸውን አጥተዋል። ከውጊያ በተጨማሪ በተለያዩ ታጣቂዎች የሚፈጸሙ ዝርፊያዎችና አስገድዶ መድፈር ሰዎች ደጋግመው እንዲሰደዱ አስገድዷቸዋል። ተባብሶ ከቀጠለው ከቅርብ ጊዜው ግጭት በፊትም በሰሜንና ደቡብ ኪሹ ችግር በተከሰተባቸው ግዛቶች 4.6 ሚሊዮን የሀገር ውስጥ ተፈናቃዮች መኖራቸውንም የተባበሩት መንግስታት የስደተኞች ድርጅት ገልጿል። ስለሆነም በአካባቢው ለሰብአዊ እርዳታ ደህንነቱ የተጠበቀ የመተላለፊያ መንገድ ያስፈልጋል ይላሉ የድርጅቱ ቃል አቀባይ አዩጂን ቢዩን። እኛ ቅድሚያ የምንሰጠው ተደራሽነት ነው ለሰብአዊ እርዳታ ተደራሽነት እና በአካባቢው ለሚንቀሳቀሱ ሰዎች ደህንነቱ የተጠበቀ መተላለፊያ መንገድ ነው። መንገዱ ዝግ መሆኑንና በአካባቢው ለሚዘዋወሩ ሰዎች ደህንነት አስቸጋሪ መሆኑን እየሰማን ነው። ለዚህም ነው ለሰብአዊ እርዳታም ሆነ ለተቸገሩ ሰዎች ደህንነቱ የተጠበቀ የመተላለፊያ መንገድ የምንጠይቀው። በሌላ በኩል የኤም 23 እና አጋሮቹ የተኩስ አቆም ስምምነቱ ቃ በኋላም ግስጋሴያቸውን ከቀጠሉ በደቡብ ኪሹ ግዛት ብዙ ሰዎች ሊሸሹ ይችላል የሚል ስጋት አሳድሯል። የተኩስ አቁም ስምምነቱ ከመታወጁ በፊት ዶቼ ቬለ ያነጋግራቸው የከተማዋ ኗሪ ስጋታቸውን እንዲህ ሲሉ ነበር የገለጹት። ጎማ ከቡካቡ ብዙም አይርቅም። ሰዎች ወደ ውጭ ሳይወጡ ሶስት ቀናት እንደቆዩ ታውቃላችሁ። እዚህ ቡካቡ ውስጥ አንድ ቀን ከእንቅልፋችን ስንነቃ አስቸጋሪ ሁኔታ ውስጥ እንገባለን ብለን እንሰጋለን። በመሆኑም እኚህ ነዋሪ ድንበር አቋርጠው ወደ ቡሩንዲ ለመሸሽ ፈልገዋል። ከዚህ አንጻር ኤም 23 ሚሊሻዎች ወደ ቡካሹ ከገፉ አንድ ሚሊዮን የከተማዋ ነዋሪዎች ተመሳሳይ ውሳኔ ሊወስኑ ይችላሉ። ይህ ሁኔታ ያሳሰበው የተባበሩት መንግስታት የሰብአዊ መብቶች ካውንስል ባለፈው አርብ በጄኔቫ ባደረገው ስብሰባም በግጭቱ ውስጥ የተፈጸሙ የመብት ጥሰቶችን ለማጣራት ውሳኔ ሰጥቷል። የመንግስታቱ ድርጅት የመብት ኃላፊ ፎልከር ቱርክ በክፍለ አህጉሩ እየሰፋ የሄደው የግጭት አደጋ ከፍ እያለ እንደሚሄድ አስጠንቅቀዋል። ቱርክ እንደገለጹት የኤም 23 አማጽያን በጎርጎሪያኑ ጥር 26 ቀን 2025 ዓመተ ምህረት ወደ ጎማ ከገቡ ወዲህ ወደ 30 የሚጠጉ ሰዎች ሲሞቱ 2880 ሰዎች ደግሞ ቆስለዋል። ግጭቱ ካልቆመ ጉዳቱ ምናልባትም ከዚህ የበለጠ ሊሆን እንደሚችልም ኃላፊው አስጠንቅቀዋል። አድማጮች የዛሬው የትኩረት በአፍሪቃ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሪያችሁ ነበርኩ። መልካም ጊዜ።